ከSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። ዶክተር ፍሰሃ ተስፋይ በዲከን ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ተመራማሪ፣ ዶክተር ግዛቸው ተሰማ በከርቲን ዩኒቨርሲቲ የእናቶችና ህጻናት ጤና ተመራማሪና አዜብ ገብረስላሴ በኒው ሳውዝ ዌልስ ዩኒቨርሲቲ ጆርጅ ኢንስቲትዩት የሶስተኛ ዲግሪ ተማሪና ተባባሪ ተመራማሪ በአውስትራሊያ ኢትዮጵያውያን ተመራማሪዎች በይነ መረብ አባላት ናቸው። በቅርቡ የኮቪድ 19 ወረርሽኝን አስመልክተው በኢትዮጵያና አፍሪካ ሀገራት ላይ ጥናቶችን አካሂደዋል። ግኝቶቻቸውንም በአንድ ሳይንሳዊ የውይይት መድረክ አቅርቧል። ይህንኑ ተከትለን የምርምራችሁ አቅጣጫና ግኝቶች ምንድን ናቸው ስንል ላነሳ ነው ጥያቄ በቀዳሚነት ምላሽ የቸሩን ዶክተር ፍስሀ ተስፋይ ናቸው። ሳሁን ለእድሉ ስለሰጠኝ በጣም አመሰግናለሁ። እንደምታስታውሰውና እንደምታውቀው ከሀምሳ ሰባት በላይ በአውስትራሊያ ያለን ተማራማሪዎች ይህንን ወረርሽኝ ከተከሰተ ወዲህ በኢትዮጵያ አሁን እንደምናየው እየቀጠለ ስላለ ወረርሽኙ በእሱ ላይ ምን መስራት እንችላለን በሚለው ከተወያየን በኋላ በአራት ቡድን ተከፋፍሎ እየሰራ ነበር። ከአራት ቡድኖች አንዱ ያው የእኛ ቡድን ነው። የኛ ቡድን ሄልት ሲስተም ወይም የጤና ስርዓት በተመለከተ ነበር እየሰራ የነበረው ባለፉት ሁለት ወራት፣ አሁንም እየቀጠለ ያለ ነው። ወደ ዝርዝር ነገሮች ከመሄድ በፊት የጤና ስርዓት ወይም ሄልት ሲስተም የሚለው ምንድን ነው የሚለውን ትንሽ በባብራራ እንደ ዓለም ጤና ድርጅት ጤና ስርዓት ወይም ሄልት ሲስተም የሚባለው ስድስት ዋና ዋና አምዶች አሉት። ከነዛ አምዶች ያው የጤና አስተዳደር ወይም አመራር፣ የጤና አገልግሎት፣ የሰው ኃይል አስተዳደር፣ የጤና መረጃ፣ የጤና ውጤቶች፣ መድኃኒቶች እና ቴክኖሎጂዎች እና የገንዘብ ድጋፍ በእነዚህ ነው የሚገነባው ማንኛውም በዓለም ውስጥ ያለው የሄልት ሲስተም ወይም በማንኛውም ሀገር ያለው የሄልት ሲስተም ወይም የጤና ስርዓት ማለት ነው። ለዚህ እኛም ይህንን የጤና ስርዓት አሁን ላጋጠመን ወረርሽኝ በኢትዮጵያም ሆነ በሌሎች አለማት ትልቁና ወሳኙ ድርሻ አለው። ይህንን መሰረት በማድረግ እኛ ቡድን አስራ ሶስት አባላት ነበሩት። አስራ ሶስቱ አባላት በሁለት ቡድን ተከፋፍለን፣ አንደኛው ቡድን የኮሚኒቲ ሄልዝ ወርከርስ ወይም ማህበረሰብ አቀፍ የጤና ሰራተኞች ኮቪድ አስራ ዘጠኝን በመከላከል ህዝቡን በማንቃት እና በሽታውን ለመለየት ዙሪያ ምን መስራት ይችላሉ የሚለውን በአለም ያለውን ኤቪደንስ ለማወቅ ነበር የተንቀሳቀሰው። ሁለተኛ ቡድን የአፍሪካ ሀገሮች የጤና ስርዓት ለኮሮና ቫይረስ በምን መልኩ ዝግጅት እያደረገ ነው፣ በምን መልኩ የተለያዩ እንቅስቃሴዎች እያደረገ ነው፣ እንዲሁም ኮሮና ቫይረስ በመምጣቱ ምክንያት በሌሎች የጤና አገልግሎቶች ያሳደረው ተጽዕኖ ምን ይመስላል የሚለውን ያተኮረው በግዛቸው ይመራ ነበር። ከዚያ እንደ ሶስተኛው የምናየው የግል እይታ ነው የሚሆነው እሱ እሱ ደግሞ የሉላዊ የጤና ደህንነት በሚል በዶክተር ይበልጣል የቀረበው እንደ ሶስተኛ እንትን ነበር። ስለዚህ የእኛ ቡድን የሰራው በእነዚህ ዙሪያዎች ነበር ጠቀሰው ዶክተር ግዛቸው በተለይም በአፍሪካ ላይ ያደረጉት ትኩረት አፍሪካ ሀገራቶች ውስጥ የትኞቹን ሀገራት ነው ለናሙናነት የመረጣችኋቸው? እነዛንስ ሀገሮች ከሌሎች ሀገሮች ይልቅ ለምን ልትመርጧቸው በቃችሁ? ለኢትዮጵያ የሚበጁ ምን አይነት ትምህርቶችን ከዛ አግኝታችሁባቸዋል? በምርምር ግኝታችሁ ላይ አመሰግናለሁ። ካሳሁን፣ በዶክተር ፍስሃ እንደተገለጸው እኔ በማስተባብረው ብዙ አባላት ባሉት ጥናት ቡድን ውስጥ በዋናነት ያተኮረ ነው የአፍሪካ የጤና ተቋማት ወይም የአፍሪካ ሄልዝ ሲስተም ምን ያህል ተዘጋጅተዋል፣ እስካሁንስ ምን አይነት ግብረ መልስ ነበር የሚለው ላይ ነው። እንግዲህ ጥናቱን ስንጀምር ሁሉንም የአፍሪካ ሀገሮች ነው ለማካተት የሞከርነው በኮሮና ኢንፌክሽን ላይ ያላቸውን ቅድመ ዝግጅት እናያወሰዱን ግብረ መልስ በጥናት መልክ ወይም በሪፖርት መልክ ያቀረቡ ሀገሮችን የትኛውንም ሀገር ቢሆን ለማካተት ነው በመነሻችን እቅድ ውስጥ ያስገባነው። እንግዲህ ወደ ዋናው ወደ ጥናት ስንሄድ ጥናቶቹ ያተኮሩት በተወሰኑ ሀገሮች ላይ ሆነው አግኝተነዋል። ከዚህም በተጨማሪ አጠቃላይ የአፍሪካ ሀገሮችንም በሚያጠቃልል የተጠኑ ጥናቶች አሉ። ስፔሲፊክ በሆኑ ሀገሮችም እንዲሁ ጥናቶች አሉ። በዋናነት በደቡብ አፍሪካ፣ በኬንያ፣ በሴኔጋል ላይ የተወሰኑ ጥናቶች አሉ። ኢትዮጵያ ላይም አንድ የዩኒሴፍ ያወጣው መስክ ምልከታ ሪፖርት አለ በትግራይ ክልል እሱንም በጥናታችን አካተናል። እንግዲህ እነኚህ ሀገሮች ላይ ያሉ ነገሮችን ነው በአንድ ላይ ለመቀመጥ የሞከር ነው። ጥናቶቹ በአጠቃላይ የሚያሳዩት ቅድመ ዝግጅትን በሚመለከት የተወሰኑ ክፍተቶችን ለመለየት ሞክረናል። አንደኛው የሆስፒታል ሰርጅ ካፓሲቲ ወይም የጤና ተቋማት ለኮሮና ኢንፌክሽን ከመዋጋት አንጻር ምን ያክል በቂ ናቸው የሚለውን ነው። እንግዲህ በጥናቶቹ ለመለየት እንደተሞከረው በጣም አነስተኛ የሆኑ ተቋማት እንዳሉ ለማየት ሞክረናል። ከዛም በተጨማሪ የጤና ባለሙያዎችም ቁጥር እየጨመረ ከሚሄደው ከበሽታው ስርጭት አንጻር እንዲሁ አነስተኛ እንዲሆነ ከዚህም በተጨማሪ በእኛ ጥናት ውስጥ እንግዲህ ለመለየት የሞከርነው የጤና ባለሙያዎች ትሬኒንግ በተለይ የኮሮና ኢንፌክሽንን የፒፒኤ ከመጠቀም አንጻር የተወሰኑ ክፍተቶች እንዳሉ ለመለየት ሞክረናል። እንግዲህ ይሄ ቅድመ ዝግጅትን በሚመለከት ነው። ከዚሁ በተጨማሪ አንድ ማንሳት የምፈልገው ነገር እንግዲህ የኮሮና ኢንፌክሽንን ከመዋጋት በተጨማሪ ሌላኛው በጣም አስፈላጊ ነገር መሰረታዊ የሚባሉ የጤና አገልግሎቶች በተለይ እናቶች እና የህፃናት ጤና፣ የኤች አይቪ አገልግሎት፣ የቲበርክሎሲስ ህክምና እነህ በጣም አስፈላጊ ናቸው። እነኚህ አገልግሎቶችም በተለያዩ ሀገሮች ለምሳሌ በኬንያ በኡጋንዳ ያሉ ተሞክሮዎች በትግራይ ክልልም ጭምር የተስተጓጎሉበት ሁኔታ እንዳለ ለማየት ሞክረናል። ግብረ መልሱን በሚመለከት የተወሰኑ የተወሰዱ እርምጃዎች አሉ። በብዙ ሀገሮች ላይ ያለው ተሞክሮ የሚያሳየው አንዱና ዋናው የዓለም ጤና ድርጅት የሚያወጣቸውን በኮሮና ኢንፌክሽን ጋር በተያያዘ የሚያወጣቸው ጋይድላይኖችን የመጠቀም የምርመራ ቦታዎችን የማስፋፋት የታካሚዎችን የመቆያ ቦታ ከመለየት እና አንዳንድ ብዙ በሽተኞችን በአንድ ላይ ሊያስቀምጡ የሚችሉ ጉዳዮች ለምሳሌ የግሩፕ ወይም ደግሞ በቡድን የትምህርት መስጠት የግሩፕ ካውንስሊንግ የሚባሉ አገልግሎቶችን ያስቀሩበት ሁኔታ አለ። እንግዲህ እነኝ ናቸው። ሌሎችም ወደኋላ ላይ የምናነሳቸው ይሆናል። አዜብስ በእርስዎ በኩል በተደረጉት ምልከታዎች ከጥናት አኳያ ኢትዮጵያን አስመልክቶ ከጤና ባለሙያተኞች ረገድ ግኝታችሁ የሚያመለክተው ምነው? ጥናታችሁ ያተኮረው በምን ላይ ነበር? አመሰግናለሁ፣ ከሳሁን ድምፅ ስለሰጠህን። እንግዲህ ቅድም እንደተነሳው ዶክተር ፍስሐም ዶክተር ግዛቸውም እንዳነሱት በሰፋ ባለ መልኩ የኛ ጥናት ያተኮረው የጤና ስርዓቱን በምን አይነት መልኩ ማደራጀት ይቻላል፣ በምን አይነት መልኩ ደግሞ የኮሮና ወረርሽኝን መከላከል እና መመለስ ይቻላል የሚለው ላይ ነው እና ከዛ አንጻር ቅድም እንዳለው ዋናውና ትልቁ የጤና ስርዓቱ ላይ ትልቁ የጤና ሰራተኞቹ ናቸው። ከዛ አንጻር በተለይ በኢትዮጵያ ሁኔታ ላይ ስናየው የጤና ኤክስቴንሽን ሰራተኞች ወይ ደግሞ የጤና ኤክስቴንሽን ፕሮግራሙ በሰፊው ምን ሊረዳ ይችላል፣ ምን አይነት ሚና ሊኖረው ይችላል የሚለውን ነገር አንስተን ነበረ እና ከዛ አንፃር የተለያዩ አገሮችን ልምዶችን ቀምረን ካሁን ብዙ የወጡ ነገሮች ባይኖሩም ያሉትን ቀምረን የዓለም ጤና ድርጅት ያወጣውን መረጃዎችም የተለያዩ አገሮች የወጡትን መረጃዎችም ቀምረን እንግዲህ ለኢትዮጵያ በምን አይነት መልኩ ነው ሊጠቅም የሚችለው፣ ምን አይነት ተግዳሮቶች ሊኖሩት ይችላሉ፣ ምን መታሰብ አለበት ምንስ መሰራት አለበት የሚለውን ነው ስና የቆየ ነው። አሁንም እየሰራንበት ያለ ነው። እሱ ላይ ነው እንግዲህ ወደ ውጤቶች ወይ ደግሞ ምን ተገኙ ወደሚለው ስመጣ ከመጀመሪያው ነው ዋና ሀሳቡ ላይ ስናወራ የኢትዮጵያ የጤና ሁኔታ ወይ ደግሞ የጤና ስርዓቱ ለምንድን ነው የጤና ኤክስቴንሽን ፕሮግራሙ ላይ ማተኮር የሚያስፈልገው የሚለው ትልቅ ጥያቄ ነው፣ መታየት ያለበት ነው። እንደ ኢትዮጵያ የጤና ስርዓትም ወይ ደግሞ እንደተለያዩ እነዚህ ታዳጊ ሀገሮች የጤና ስርዓትም ስናየው የጤና ስርአታችን የኢትዮጵያ የጤና ስርአታችን ዝቅተኛ የሆነ ኢኮኖሚ ያለው ጤና ስርአቱም ያለው አቅም በሰው ሀይልም ይሁን በመሳሪያ አቅርቦት፣ በገንዘብ አቅርቦትም ዝቅተኛ የሆነ ነው እና ከዚህ አንጻር ይሄ ለተፈጠረው የኮቪድ ወረርሽኝ ሪስፖንሳቸው ደግሞ ይሄንን የምንሰራበት ይሄንን ሪስፖንስ የምናደርግበት መልኩ ምን መሆን አለበት የሚለውን ስንል ትልቁና ዋናው መተኮር ያለበት ጉዳይ ወደ መከላከል ስራው ነው። ዋናው ትልቁ ማህበረሰቡን ማደራጀት፣ ማህበረሰቡን አደራጅተህ የመከላከል ስራው ላይ ማተኮር ትልቁ ስራ ነው። እንግዲህ ይሄንን ደግሞ ካልን ማን ነው ይሄንን ስራ የሚሰራልን የሚለውን ነገር እናያለን ማለት ነው። ከዚህ አንጻር እንግዲህ ትልቁና ዋናው ኢትዮጵያ ውስጥ ያለን አቅም ሪሶርስ ብለን የምናየው የጤና ኤክስቴንሽን ሰራተኞቻችን ነው። እንግዲህ እንደሚታወቀው በአሁኑ ሰዓት ከአርባ ሺህ በላይ የሚሆኑ የጤና ኤክስቴንሽን ሰራተኞች አሉ። በብዛት በአገሪቱ ሙሉ በሚባል ይቻላል በሁሉም ቦታ ተደራሽ ናቸው። የተለያዩ ስራዎችን እየሰሩ ለብዙ ከአስራ አምስት እስከ አስራ ስድስት ዓመት ቆይተዋሉ። እንደምናውቀው ደግሞ ከፍተኛ የሆነ የጤና ስርዓቱንም ከማበልጸግ አንጻር ከፍተኛ የሆነ ተጽዕኖም ፈጥረዋሉ፣ በፖዘቲቭ ነገር ማለት ነው። ስለዚህ ከዛ አንጻር እነዚህ የጤና ኤክስቴንሽን ሰራተኞች አሁንስ ምን አይነት ስራዎችን መስራት ይችላሉ የሚለውን ነው በሰፊው ያየ ነው፣ ጠቅልል ባለመልኩ እና እንግዲህ ይሄንን ስናይ በዚህ ዋና ትልቁ ከዓለም አቀፍ ደረጃ ያገኘናቸውን መረጃዎች ውጤቶችን፣ በአንጻሩ ኢትዮጵያ ውስጥ ምን ለመስራት ታስቧል የሚለውን ነገርም አብረን አይተን ነበረ። ስለዚህ የመንግስት የጤና ጥበቃ ያወጣቸውን ዶክመንቶች አይተን፣ ዋናው ሊሰራ የታሰበው ስራዎች የመከላከል ስራዎች ላይ ያ ማለት ምንድን ነው? ማህበረሰቡን በምን መልኩ ነው መንግስት ይሄ የኮቪድ ወረርሽኙን ለመከላከል ማህበረሰቡን የማስተማር ስራዎች፣ ግንዛቤ የመፍጠር ስራዎች፣ የመከላከል ስራዎችን በሰፊው ከመስራት አንጻር እነዚህ የጤና ኤክስቴንሽን ሰራተኞች በደንብ እንዲሰሩ ታቅዶ ተጀምሯል ማለት ነው። ከዚያም በተጨማሪ ግን የመለየት ስራ ለምሳሌ ቤት ለቤት እየሄዱ ቅኝት የማድረግ ቅኝትና አሰሳ የማድረግ ስራዎችን ይሰራሉ። እነዚህ ምልክቶች የታየባቸው ሰዎች ካሉ እነሱን ለይቶ ወደ ጤና ተቋማት የማድረስ ስራ፣ የምርመራ ስራዎችን የመስራት በተለይ ደግሞ በሙቀት ለይቶ ወደ ጤና ተቋማት የማድረስ ስራ እየተሰሩ ነው ማለት ነው። ሶስተኛ እና ዋናውም ከዚህ ጋር ተያይዞ የሪስፖንስ ስራዎች የመክታቱን ስራ ስናይ እዛ ላይም እንዲሰማሩ ታስቦ እየተሰራ ነው ማለት ነው። ስለዚህ ይሄ ነው ዋናው እንግዲህ ዓለም አቀፍም ደረጃ ስናየው ይሄንን ነው ያገኘ ነው ብዙዎቹ ያየናቸው እንደ ህንድ አፍሪካ ውስጥ ደግሞ እንደ ኡጋንዳ፣ ላይቤሪያ፣ ሳውዝ አፍሪካ እዚህ የመሳሰሉ አገሮች እነዚህ የጤና ሰራተኞችን የኮሚቲ የጤና ሰራተኞችን በዚህ መልኩ ነው ያደራጁት። በተለይ ደግሞ የመከላከል ስራውን እንዲሰሩላቸው ከማድረግ አንጻር፣ ህብረተሰቡን ትክክለኛ የሆነ መረጃ ከመስጠት አንጻር ብዙ ስራዎችን እየሰሩ እንደሆነ አይተናል ማለት ነው። በዶክተር ፍስሀ ሁን እንደተገለጸው በእናንተ ቡድን በኩል ያካሄዳችሁት ጥናት አለ፣ ግኝቶችም ተመልክተዋል። እነዚህ የጥናታችሁ ውጤት ኢትዮጵያ ውስጥ የኮቪድ አስራ ዘጠኝን ለመከላከል ምን አይነት ልዩ አስተዋጽኦ ሊያበረክቱ ይችላሉ ይላሉ? ቅድም ተናጋሪዎች አዜብም ግዛቸውም እንዳነሱት እንግዲህ መረጃዎቹ ከህብረተሰብ አቀፍ የጤና ሰራተኞችንምም ያው ዓለም አቀፍ መረጃ ነው የሰበሰብ ነው። ኢትዮጵያ ምን መማር ትችላለች የሚለው ማለት ነው። የጤና ስርዓት ዝግጅት እና ኮሮና ቫይረስ በመሰረታዊ የጤና አገልግሎቶች ያለው ተጽዕኖ ምን ይመስላል የሚለውም በአፍሪካ ደረጃ ነው ዘንድ እነዚህን መረጃዎች አጠናቅረን በፕሬዘንቴሽኑም እንዳየኸው ወይም በፎረሙም እንደምታስታውሰው ያው ከአራት መቶ በላይ ሰው በተሳተፈበት ፎረም ቀርበዋል። ያው አሁንም እነዛን መረጃዎች በማጠናቀር በማደራጀት እንዲሁም በማስፋት ላይ ነው የምንገኘው። ኢትዮጵያም ውስጥ በተለያዩ ተቋማት የሚሰሩ የተለያዩ መረጃዎችም አሉ። ፕሬዘንቴሽናችን ጊዜ ወይም በፎረማችን ጊዜም የኢትዮጵያ የኮሮና ቫይረስ ታስክ ፎርስ ኃላፊዎችም ነበሩ። እሱም የሰጡት አስተያየት አለ መሰረት አድርገው እንግዲህ መረጃዎቹ በተሻለና በጥራት ተለዋዋጭ ነው። የኮሮና ቫይረስ ነገር በጣም ተለዋዋጭ ስለሆነ ያንን ተለዋዋጭ ባህሪውን መሰረት በማድረግ በኢትዮጵያ ጤና ስርዓት ያሉት ዋና ዋና ችግሮች ለመፍታት የሚያስችል መረጃ የማቅረብ ነው ስራ ነው የምንሰራው እኛ። ከዛ ያለው ነገር የመንግስት መንግስታዊ ያልሆነ ድርጅቶች እና ሌሎች የሚመለከታቸው አካላት መረጃውን በመጠቀም ለሚያስፈልገው ቦታ እና ሁኔታ የመዋል ኃላፊነት ያው የነሱ ይሆናል ማለት ነው። ከዚህ ከምርምሩና ከጥናቱ ባሻገር ሌሎች ሀገራትም በአሜሪካም ያሉ በተለይ እንደዚሁ የተመራማሪ ኢትዮጵያውያን ቡድን አባላት ከምርምር ግኝቶቻቸውን ለፖሊሲ ግብአት እንዲሆን ከማስተላለፍ ባሻገር ለመንግስት በጤና አቋማትም ውስጥ ገብተው የምክር አገልግሎት ከመስጠት ባሻገር እንደዚሁ በተለይ ቅድም እርሶም አንስተውታል፣ በዜብና ዶክተር ግዛቸው ጥናት ላይም ከሚነሱት ነገሮች አንዱ ከዚህ ታደጋገሮችም ውስጥ ቢሆን በተለይ ለጤና ሰራተኞች ይህንን የራስ መከላከያ የሚሆን ፒፒኢ እጥረቶች አሉ። ያንንስ ይሄ የእናንተ ምርምር ቡድን በአውስትራሊያ የኢትዮጵያውያን ተመራማሪዎች በይነ መረብ ከፖሊሲ አስተዋጽኦቹ ባሻገር አሰባስቦ ወደዛ ለጤና ባለሙያዎች በተለይ ግንባር መስመር ላይ ላሉት ለመላክስ እቅድ አላችሁ ወይስ ይሄ ለወደፊቱ ታስቡበት እያብላላችሁት ያለ ጉዳይ ነው ማለት ይቻላል? አዎ ይህንን በተመለከተ እንግዲህ ካሳሁን ያው ያው እኛ ከተመሰረትን ወዲህ ሁለት ወራችን ነው። አሁን መጀመሪያ ራሳችን ኔትወርክ አድርገናል፣ ተዋውቀናል፣ ተገናኝተናል። ከዛ እንግዲህ ይህንን መረጃ ወይም ጥናት አሁን በዚህ ወሳኝ በሆነ ወቅት አቅርበናል። አሁን ይሄ ስራው የመጨረሻ አይደለም፣ እየቀጠልን ነው። ያው ትብብሩ ሀምሳ ሰባት ሪሰርቸሮች ወይም ተማራማሪዎች ናን እንግዲህ የአባላቶቹ ብዛትም ከአሁን በኋላ ይጨምራል የሚል እምነት እንደገና ተልእኮውም የተለያየ ተልእኮ መረጃ ማቅረብ ብቻ ሳይሆን ከዛ በላይ ከዛ በዘለለ ስራም የመስራት ተልእኮ ይዘን እየተንቀሳቀስን ያለ ነው። አሁን የተለያዩ አሰራሮችን በማበጀት አካሄዶችን በማበጀት መተዳደሪያ ደንብ በመስራት በምን በምን ዙሪያ መስራት ይቻላል መረጃ ከማቅረብ በተጨማሪ ማለት ነው የሚለውን ገና እየሰራንበት ያለን ነገር ስለሆነ ያ ወደፊት፣ ግን እንደዚህ አይነት ነገሮች እንደዚህ አይነት እንቅስቃሴዎች እንደሚኖሩ ተስፋ አርጋለሁ። የዶክተር ግዛቸው በእርስዎ ጥናት ላይም እንደቀረበው በተለይ አፍሪካን በተመለከተ ተማሳይ ነው። በእርግጥ በዚህ ከኮቪድ ወረርሽኝ ባህሪ አኳያ አንዱ በጤና ባለሙያዎች ላይ ከፍተኛ የሆነ ጫናዎችን ፈጥሯል፣ በሕዝብ ዘንድ ፍርሃትን አሳድሯል። በተለይ የጤና ባለሙያዎች የሚበዛባቸውን ጫና ለመቅረፍ ምን መደረግ ይኖርበታል ይላሉ። ከዛ አኳያ ከአፍሪካ ከሌሎች አገሮች ያገኟቸዋቸው ተሞክሮዎች ምንድን ነው የሚያሳዩት? ሁለተኛ የአቅም ውስን ነት አለ። ከዛ ጋር ሆኖ ወረርሽኙ መስፋፋትና ይህንን ሙያዊ ተግባራቸውን የመወጣቱ ላይ በህዝብ ጤና ላይ የሚያሳድረውን ችግር ታዳጊ ሀገሮች ኢትዮጵያ ያሉ በምን መልክ ነው ሊቀርፉ የሚችሉት ሌሎች አፍሪካ ሀገሮችንም ጨምሮ? ካሳሁን ጥሩ ጥያቄ ነው ያነሳው። እንግዲህ የኮሮና ኢንፌክሽን በጣም ባልታሰበ ጊዜ እና ተከስቶ ብዙ ነገራትን ባጭር ጊዜ ያዳረሰ ነው። እንግዲህ በዚህ በግንባር ቀደምትነት ከፊት ለፊት ሆነው የሚጋፈጡት የጤና ባለሙያዎች እንደሆኑ ይታወቃል። እንግዲህ የጤና ባለሙያዎች ሬጉላር ፕሮግራማቸው ለህዝብ የሚሰጧቸው አገልግሎቶች አሉ። ከዚህ በተጨማሪ ይህኛው እንግዲህ ተጨማሪ የስራ ጫና ፈጥሯል፣ ፍርሃትንም ፈጥሯል። እንግዲህ የጤና ባለሙያዎችም የራሳቸው የሆነ ቤተሰብም ሆነ የራሳቸው የሆነ ነገር ስላላቸው እነሱም ተጋላጭም ስለሆኑ ከፍተኛ የሆነ ፍርሃትን ፈጥሯል። ከዚህ ጋር ተያይዞ የሚነሱ የተለያዩ ነገሮች አሉ። በኢትዮጵያም በሌሎች ሀገሮችም ለምሳሌ በኬንያ፣ በኡጋንዳ፣ በደቡብ አፍሪካም የጤና ባለሙያዎችም የተናገሯቸው ነገሮች ስናይ፣ አንደኛ ለራሳቸው ፍርሃት እንዳለባቸው፣ ሁለተኛ የስራ ጫና እንዳለ ለማየት ሞክረናል። ሶስተኛው እራሳቸውን ለመከላከል የሚረዱ ግል መከላከያ ቁሳቁሶች እጥረቶች አሉ። እንግዲህ ከነኚህ ነገሮች አንጻር ነው ትኩረት እንዲሰጥ የምንፈልገው እኛ ለማሳሰብ እየሞከርን ነው። እንግዲህ እነኝህን በሚመለከት ሊወሰዱ ይገባሉ ብለን ያሰብናቸው አንደኛ የጤና ባለሙያዎች ራሳቸው የሚጠብቁባቸው የመከላከያ ቁሳቁሶችን በሰፊው ማሰራጨት ያስፈልጋል። በኢትዮጵያ በቅርብ የወጣ ሪፖርት እያየን ነበረ። የተወሰኑ የተሰራጁ የፒፒ መሳሪያዎች አሉ። እነዛን አጠናክሮ መቀጠል ያስፈልጋል። ከስራ ጫናው ጋር በተያያዘ ተጨማሪ የጤና ባለሙያዎችን በቅርብ የተመረቁ ሐኪሞችን ሊሆን ይችላል፣ ወይም በተለያየ ሙያ ተሰማርተው ያሉ በጎ ፈቃደኞችን ለማሳተፍ የኮሮና ኢንፌክሽን ላይ ያላቸውን አስተዋጽኦ መጨመር ይቻላል። ሌላኛው እንግዲህ ስልጠናዎችን መስጠት እንደዚሁ አስፈላጊ ነው። ፒፒ አጠቃቀምም አንዳንድ ጤና ባለሙያዎች እንዴት መጠቀም እንዳለባቸው አስፈላጊውን ስልጠና እና ፕሮቶኮል በት ያስፈልጋል። ሁለተኛው በአደጉ ሀገሮች ላይ እንደሰማ ነው ለምሳሌ በጣሊያን በስፔን እንዳየ ነው በጣም ብዙ የኮሮና ታማሚዎች በአንድ ጊዜ ሊደርሱ ይችላሉ። እነሱ እንዴት ነው ማከም ያስፈልገው የሚለውን ብዙ በሽተኞችን በአንድ ማከም እራሳቸውን በጠበቀ መልኩ ምን አይነት አገልግሎት መስጠት ይችላሉ የሚሉ በሲሙሌሽን የተደገፈ ስልጠና ቢሰጥ ኬንያ ያየ ነው ተሞክሮ የሚያሳየው እሱ ነው። እንደሱ አይነት ስልጠናዎች ያስፈልጋሉ። ሌላኛው የአይሲዩ ዛሪያዎችን ብናይ በጣም አነስተኛ ናቸው ብለናል። ለምሳሌ በኢትዮጵያ ወደ ሁለት መቶ ሃያ የሚደርሱ የአይሲዩ አልጋዎች ናቸው ያሉት። እነሱንም በትክክል ኦፕሬት የሚያደርግ ባለሙያ መኖሩ አስፈላጊ ስለሆነ በእሱ ላይ ስልጠና ያስፈልጋል። ከዚህ ጎን ለጎን እንግዲህ በእኛ ጥናት ለመለየት እንደሞከር ነው ከመንግስት የጤና ተቋማት በተጨማሪ የግሉ የጤና ተቋም የራሱን አስተዋጽኦ እንዲያደርግ መንግስት አስፈላጊውን ነገር ማድረግ ያስፈልገዋል ብለን እናስባለን። ለምሳሌ በኮሮና ኢንፌክሽን የተያዙ ታካሚዎች ወደ ሁለቱም ወደ መንግስትም ወደ ግል ተቋማትም አገልግሎቶችን የሚፈልጉ በመሆኑ በግል የጤና ተቋማትን ምርመራዎች የሚያገኙበት ህክምናውን የሚያገኝበትን መንገድ መቅረጽ ያስፈልጋል። ከደቡብ አፍሪካ የምንማረው እሱን ነው። ለምሳሌ ኮሮና ኢንፌክሽን እየጨመረ ከሄደ የመንግስት ተቋማት ከሚቆጣጠሩት በላይ ይሆናል። ያኔ የግል ተቋማቱን አስተዋጽኦ አስፈላጊ ስለሚሆን የግል ጤና ተቋማቱንም በስልጠናውም፣ የፒፒኢ ስርጭት ላይም፣ ሌሎች ተያያዥ ነገሮች ላይም እነሱንም ቢሆን ጎን ለጎን አካቶ መሄዱ አስፈላጊ ነው ብለን እናስባለን። እንግዲህ ዝነኝ ናቸው። በዋናነት የጤና ባለሙያን በሚመለከት በእኛ በኩል ያገኘናቸው። አዜብስ በተለይም ኢትዮጵያን የጤና ባለሙያዎች እና የጤና ስርዓቱን በተመለከተ ባደረጋችሁት ጥናት ላይ ጎልተው የወጡ ያዩ አሁንም ያሉ ተግዳሮቶች ምንድን ናቸው? ለዛስ የእናንተ ዋነኛ ምክረ ሀሳቦች ምን ነበሩ? አመሰግናለሁ። ካሳሁን በድጋሚ እንዳልከው ዋና ዋና ተግዳሮቶች ብለን የለየናቸው ከሌላ ሀገር ካየናቸው ጥናቶችም ኢትዮጵያ ውስጥ አሁን ካለው የሪስፖንስ ስራ አንፃር ስናየው የሚታዩ ተግዳሮቶች አሉ እና ዋናውና አንዱ መጀመሪያ ያነሳ ሆነው የጤና ባለሙያ ተጋላጭነት የሚለው ነው እና በዛ አንጻር የተለያዩ ሀገሮችም አሁን ሪፖርት ያደረጉ እንዳሉት በተለይ በተለይ ደግሞ እነዚህ የኮሚኒቲ የማህበረሰብ አቀፍ የሆኑ የጤና ባለሙያዎችን በእኛ ሀገር የጤና ኤክስቴንሽን ሰራተኞች የምንላቸው ማለት ነው። እነሱን የበለጠ ተጋላጭ እንደመሆናቸው መጠን ለምን ማለት ነው ያኛው አንደኛ የመያዝ አቅማቸው እንደ ሌላ የጤና ባለሙያ ሰፊ ነው፣ ምክንያቱም ከተለያየ አይነት ማህበረሰብ ጋር ነው የሚውሉት። ከዛ በተጨማሪ ግን ያንን የማስተላለፍ አቅማቸውም ከፍተኛ ነው፣ ምክንያቱም ከሌላ ደግሞ በሽታው ከሌለበት ወይ ደግሞ ለቫይረሱ ያልተጠቃ ሰው ጋር ወደ ተለያየ ቦታ ስለሚሄዱ የማስተላለፍ አቅማቸውም ከፍተኛ ስለሆነ ይሄ እንግዲህ በጣም ተጋላጭም ስለሚያደርጋቸው፣ ከዚያ አንፃር ትልቁና ዋናው ተግዳሮት ሆኖ የወጣው እንግዲህ ባለሙያዎች ሌላው ማህበረሰብ በከፍተኛ በሆነ መልኩ እየተያየ ያለው ተጋላጭነት አለ። ሁለተኛና ዋናው እንግዲህ ከዚህ ጋር ተያይዞ ዋናው ተግዳሮቱን የወጣው ምንድን ነው? እነሱን የሚገለገሉበትን የግል መከላከያ ቁሳቁሶች ወይ ደግሞ እነዚህ ፐርሰናል ፕሮቴክቲቭ ኢኩፕመንት የምንላቸውን በበቂ ያለመስጠት፣ በተለይ ደግሞ እኛ አሁን ይሄኛው ሪሰርች የሚያተኩረው የኮሚኒቲ ሄልዝ ወርከር የሚለው ላይ ስለሆነ እነሱን እቅዱ ላይ ያለማስገባት ለእነሱ በቂ የሆነ መከላከያ ቁሳቁሶችን ያለ መስጠት ነገሮች እንዳሉ ታይተዋሉ። እውነት ነው እንደ ኢትዮጵያ ባሉ ታዳጊ ሀገሮች ቀላል ነገር አይደለም። ሁላችንም እናውቀዋለን። ያለው የቁሳቁስ አቅርቦት እጥረት፣ ያለው የገንዘብ እጥረት ይታወቃል። ነገር ግን በዛ እጥረት ውስጥ እነሱን ደግሞ ያለማካተት ነገር ይኖራል። ግን እነሱ ባለመካተታቸው የሚመጣው የወረርሽኝ ስርጭት ደግሞ መታሰብ እንዳለበትም ያሳዩ ጥናቶች አሉ ማለት ነው። ሌላው ተግዳሮት እየሆነ ያለው ምክንያቱም እነዚህ የጤና የኮሚኒቲ የማህበረሰብ አቀፍ ጤና ባለሙያዎች እንግዲህ ብዙ ስራቸውን የሚሰሩት ከገጠራማ ከሆነው ማህበረሰብ ጋር ነው። ከዛ አንፃር ማህበረሰቡ፣ እዛ ገጠር አካባቢ ያለው ማህበረሰብ ትክክለኛ የሆነ መረጃን ያለማግኘት ነገሮች አሉ። ብዙ ስለ ሕክምና ወይ ደግሞ እንደዚህ አይነት በሽታዎች ያሉ አፈታሪኮችም አሉ የተዛቡ አመለካከቶች አሉና። እነዚህ ለመቀየር በጣም አስቸጋሪ ነው። ከዛ አንጻር የጤና ኤክስቴንሽን ሰራተኞችን ይሁን ሌሎች አገሮች ላይ የታየው ትልቁ ችግር ምንድን ነው? እነሱን የማግለል እነሱ ወደ ቤታቸው እንዳይሄዱ ሌሎች ሰርቪስ፣ ሌላ አገልግሎቶች እንዳይሰጧቸው ከማድረግ አንጻር የተቶች አሉ ማለት ነው። ይሄንን ነው ዋናው ትልቁ ይሰራሉ ተብሎ የሚታሰበውም አሁንም እየሰሩ ያሉት በተለያዩ ሌሎች የመረጃ መረቦች ሊደርሱባቸው በማይችሉ የገጠራማ አካባቢዎች እነዚህ የጤና ኤክስቴንሽን ሰራተኞች ወይ ደግሞ በዓለም ላይ ያሉ የኮሚኒቲ ሄልዝ ወርከር ይሄንን ስራ እንዲሰሩልንም ነው የምናስበውና ከዚህ አንጻር ብዙ መሰራት ያለባቸው ስራዎች እንዳሉ ይታያል። ዋናው ሌላ ግን ቅድም ዶክተር ግዛቸው እያነሳው የነበረው እንደ አንድ ትልቅ ተግዳሮት የሆነው በተለይ ደግሞ ይሄንን ሪሰርች አስመልክቶ የእነዚህ የጤና ኤክስቴንሽን ሰራተኞች ለማህበረሰቡ ትልቅ ዋና የአገልግሎት ሰጪዎች ናቸው። በተለይ ገጠር ያሉ የጤና ስርዓቱ የጤና አገልግሎቱ መድረስ ያልቻለባቸው ቦታዎች ላይ እነዚህ ናቸው ያሉን አቅም ወይ ሪሶርስ። እና ከዛ አንጻር እነዚህ የጤና ኤክስቴንሽን ሰራተኞች ወይ ሌሎቹም ኮሚኒቲ ወርከሮች ይሄንን ሰርቪስ መስጠት እየቻሉ አይደለም። ያ ማለት ምንድን ነው? መሰረታዊ የጤና አገልግሎቶች እየተቋረጡ ነው ማለት ነው። ስለዚህ ይሄም እንደ አንድ ትልቅ ዋነኛ ተግዳሮት ሆኖ ወጥቷል ማለት ነው። እንግዲህ ከዚህ ተነስተን የምክረ ሀሳቦችን ስናስቀምጥ እንግዲህ በሁለት ወይ በሶስት ዋና ዋና ነገሮች ላይ ነው አተኩረን፣ ይህንንም ለመንግስት በፖሊሲ ብሪፍ መልኩ ልናቀርብ ያሰብ ነው። ያኔም ፕሬዘንቴሽን ላይ ትኩረት የሰጠ ነው። አንድና ዋናው ትልቁ ምክረ ሀሳብ የነበረውን ስራ ማስቀጠል አስፈላጊ ነው። ምክንያቱም የጤና ስርዓቱ ይዛባል። ኮቪድ ያመጣው የራሱ ሆነ ጫና ስላለ ይሄን ሊዛባ ያለውን የጤና ስርዓት ወይ ደግሞ የጤና ባለሙያ እጥረትን መሸፈን የሚችሉት እነዚህ የኮሚኒቲ ወይ ደግሞ የጤና ኤክስቴንሽን ሰራተኞች ናቸው። ስለዚህ እነሱን ከእንደገና ሪዲፋይን አድርጎ ስራዎችን፣ መሰረታዊ የሆኑ የጤና አገልግሎቶችን መስጠት እንዲችሉ ማድረግ አስፈላጊ ነው ማለት ነው። እንግዲህ ከዚህ አንጻር የኢትዮጵያ መንግስትም እስካሁን ድረስ ሪቫይዝ ተደርጎ የወጣ ዶክመንት የለም። ስራ ላይ እንደሆኑ አውቃለሁ። ስለዚህ በዛ ላይ ትልቅ ቶሎ መሰራት ያለበት ነገር እነዚህ የጤና ኤክስቴንሽን ሰራተኞች መሰረታዊ አገልግሎትን በምን መልኩ ነው መስጠት የሚችሉ፣ እንዴት አድርገው መስጠት ይችላሉ የሚለው ነገር መታሰብ አለበት ማለት ነው። ከዛ ሁለተኛውና ዋናው ቅድምም እንዳነሳኸው የእነሱ ተጋላጭነትና የስራ ጫና ነው። ስለዚህ ከዚህ ኮቪድ ከመምጣቱ በፊት እነዚህ የጤና ኤክስቴንሽን ሰራተኞች በኢትዮጵያ ውስጥ በጣም ሰፊ የሆነ ስራዎችን የሚሰሩ ናቸው። እንግዲህ አሁን ባለው እንኳን ከአስራ ስምንት ፓኬጅ ወይ ፕሮግራም አካባቢ ነው የሚሰሩት ከእናቶች እና ህጻናት የጤና፣ የጽዳት ስራዎች የተለያዩ ነገሮችን ነው የሚሰሩት። እና አሁን ኮቪድ ደግሞ ሲጨመር እነሱ ላይ የሚፈጥረው የስነ ልቦና ስትረሱን መታሰብ አለበት። ለዚህም አግባብነት ያለው የድጋፍ ስራዎች መሰራት አለባቸው። የእነሱ ተጋላጭነት ከመቀነስ አንጻር ደግሞ አቅም በፈቀደ መልኩ ለእነሱ የሚገባ የመከላከያ ቁሳቁሶች በአግባቡ መድረስ አለባቸው የሚል ነው። እንግዲህ ሶስተኛውና ዋናው እንግዲህ ይህን የኮቪዱን ስራ ሲሰራ የኢትዮጵያ ሁኔታ ሁላችንም እናውቀዋለን። የኢትዮጵያ ብቻ ሳይሆን ሌሎች ታዳጊ ሀገሮችን ሪሶርስ የለም። ቅድምም ዶክተር ግዛቸው እንዳለው ብዙ አይሲዎች የሉንም። ስርጭቱ ከፍተኛ ደረጃ ከደረሰ የጤና ስርዓቱ መሸከም አይችልም። ይሄ ግልጽ ይታወቃል። ብዙ ጥናቶችም ይህንን ያሳያሉ ከሌላ ሀገርም እንዳየ ነው። ስለዚህ በምን አይነት መልኩ ነው ማህበረሰቡ የመከላከል ስራው ላይ አተኩሮ መሄድ ያለበት? ይሄንስ በምን መልኩ መስራት ይቻላል ስንል ትልቁና ዋናው መጀመሪያም እንዳልኩት እነዚህ የጤና ኤክስቴንሽን ሰራተኞች ናቸው። እና ሌላውን ህብረተሰብ ጨምሮ የማደራጀቱ ስራ በሰፊው መሰራት አለበት። ህብረተሰቡ የመከላከል ስራው ላይ ቀድሞ መሰራት አለበት፣ በተለይ በገጠራማ አካባቢ ያሉ ቦታዎች ላይ ስለዚህ ህብረተሰቡ ለኮቪድ መከላከያ የሆኑ ነገሮችን በአግባቡ መረጃዎችን ማግኘት አለበት። ያንን እንዲተገብር ደግሞ የባህሪ ለውጦች መምጣት አለባቸው ማለት ነው። ያሉን ችግሮች እንዳሉ ሆነው፣ የአቅርቦት የተለያዩ ነገሮች ግን የሚቻል አካላዊ ርቀት መጠበቅ ሊሆን ይችላል። የተለያዩ የመከላከል ስራዎች ላይ በሰፊው መሰራት እንዳለባቸው እንግዲህ እያስገነዘብን ነው። እንግዲህ እኛም በዚህ ላይ ሰፋ ያለ ስራዎችን እየሰራን ነው ያለ ነው። ሌላ ዋናው ደግሞ መሰረታዊ የሆኑ ስራዎችን የእናቶችን ህጻናትን ሞትን እንዳይጨምርብን የቲቢ በሽታዎች፣ የሌሎችም በሽታዎች እንዳይጨምሩብን ትልቁን ስራ እንዲሰራ የጤና ስርዓቱ በሰፊው መደራጀት እንዳለበት ነው እንግዲህ እያሰብን ያለነው። እኛም እንደ አንድ ባለሙያ የራሳችንን ምክረ ሀሳብ እዛ ውስጥ ገብተን እንሰራለን ብለን እናስባለን። ዶክተር ፍስሀ ኃይሌ በዲከን ዩኒቨርሲቲ ተላላፊ ባልሆኑ በሽታዎች ተመራማሪ፣ ዶክተር ግዛቸው ተሰማ በከርተን ዩኒቨርሲቲ እናቶችና የህጻናት ጤና ተመራማሪ፣ ዜብ ገብረስላሴ በኒው ሳውስ ዌልስ ዩኒቨርሲቲ የጆርጅ ኢንስቲትዩት የጤና ስርዓት የሶስተኛ ዲግሪ ተማሪና ተባባሪ ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን። ለፈጣን እድል በጣም እናመሰግናለን። እኛም እናመሰግናለን ካሳ።